ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ስርጭት ጀመረ። ሰላም፣ ጤና ይስጥልን። እንደምናመሽታችኋል። የማክሰኞ የካቲት 28 2009 ዓ.ም አስተናጋጆቻችሁ ቆንጂት አያና፣ እኔም ሰሎሞን አባተንን ጤና ይስጥልን። ዘገባ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ኮንግሬስ ሕግ ሲያወጣ፣ በውጭ እርዳታ ጉዳይ ላይ ሲወስን ይህን ዘገባ ይቃኘዋል። ፕሬዚዳንቱ ከሌሎች ሀገሮች መሪዎች ጋር ከመገናኘታቸው በፊት ይህንን ዘገባ ይመለከታሉ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርኔት ናቸው። የሰማችሁትን መግለጫ የሰጡት የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት ባወጣው የሰብአዊ መብቶች የዓለም ሰብአዊ መብቶች አያያዝ ጉዳይ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። የግድ በሥነ ሥርዓት አንድ ሕጋዊ ተቋም ኑሮ ወይም ተቋቁሞ ያ ሕጋዊ ተቋም ሕዝቡን የሚያስመርጥበት የሚያስወስንበት ሥርዓት መኖር አለበት። የሕገ መንግሥት ጉዳይ የዛ አይነት የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ በፖለቲካ ፓርቲዎች ድርድሩ ዙሪያ ከተናገሩት የወሰን ነው ነው በመጽሔት ክፍለ ጊዜ ይቀርባል። የምሽቱን የተቀሩትን አርስት ዜናዎች ደግሞ ከሶሎሞን እንሰማለን። የሶማሊያን ሕዝብ በአጣዳፊ ከቸነፈር ማውጣት እንደሚያስፈልግ አንቶኒዮ ጉቴረሽ አሳሰቡ። ሕዝባዊ መድህን ግንባር የሚባል አማጺ ቡድን ማቋቋማቸውን አንድ የደቡብ ሱዳን ጦር አዛዥ አስታወቁ። ዊኪሊክስ 8000 ሰነዶችን ሲአይኤ ላይ አወጣ የሚሉ ዋና ዋና ዜናዎችን ይዘናል። እናመሰግናለን። ብርሃን ኃይሉ ፕሮግራማችንን ትመራለች። ኦድሬስ ሪጀስ የቴክኒክ ቅንብሩን ይዟል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ወደ ምሽቱ ዜናዎች እንለፍ። በሰብአዊ መብቶች አያያዝ ላይ የአሜሪካ መንግስት ድምጹን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርኔት ተናገሩ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የተጀመረውን ውይይትም መንግስታቸው በቅርበት እየተከታተሉ መሆኑን የኤምባሲው ቃል አቀባይ አስታውቀዋል። ከጥቂት ቀናት በፊት ይፋ የሆነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች ዓመታዊ የሰብአዊ መብቶች አያያዝ ሪፖርትም የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነ ባርኔት ገልጸዋል። ዝርዝሩ በአብይ ርዕስ ይቀርባል። በኢህአዴግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ እንደሚያተኩር የቀድሞ የኢትዮጵያ ፕሬዚደንት ዶክተር ነጋሶ ጊዳዳ ተስፋቸውን ገልጸዋል። በተደራዳሪዎች ፓርቲዎች ብቻ ሊወሰኑ የማይገባቸውና የህዝቡን ይሁንታ ጭምር የሚጠይቁ ጉዳዮች ሊኖሩ እንደሚችሉም ዶክተር ነጋሶ ጠቁመዋል። ገዢው ፓርቲና 21 ሀገር አቀፍ ፓርቲዎች ለድርድር የሚያደርጉትን ዝግጅት የቀጠሉ ሲሆን የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ ላይ የሚያደርጉት ውይይት አልተቋጨም። ተደራዳሪዎቹ በየትኞቹ ሀገራዊ ጉዳዮች ላይ እንደሚያተኩሩም ገና አልተወሰነም። የአብላጫ ድምፅ ስርዓት የሚባለውን የምርጫ ስርዓት ማሻሻል አንዱ ነጥብ ሊሆን እንደሚችል የቀድሞ የኢትዮጵያ ፕሬዝደንት እና በግል የፓርላማ አባል የነበሩት ዶክተር ነጋሶ ጊዳዳ ግምታቸውን ከቪኦኤ ጋር ባደረጉት ቃለምልልስ ተናግረዋል። ከዶክተር ነጋሶ ጋር የተደረገው ቃለምልልስ ከዜና በኋላ ይቀርባል። ሶማሊያ ውስጥ ከአምስት ዓመታት በፊት ደርሶ 260ሺህ ሰው የፈጀው ረሃብ እንዳይደገም ግዙፍ ድጋፍ እንደሚያስፈልግ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳሰቡ። ጉቴሬዥ ቀደም ሲል ያልተነገረ ጉብኝት ዛሬ ሞቃዲሾ ላይ አድርገው ከሀገሪቱ ፕሬዚደንት ሙሐመድ አብዱላሂ ፋርማጆ ከመንግሥታቱ ድርጅትና ከአፍሪካ ሕብረት ባለሥልጣናት ጋር ተወያይተዋል። ሶማሊያ ውስጥ ከሀገሪቱ ሕዝብ ወደ ግማሽ ሚሊዮን ይቅርታ ወደ ግማሽ የሚሆን ቁጥር ያለው 6.2 ሚሊዮን ሰው ሰብአዊ እርዳታ እንደሚያስፈልገው ጉቴሬሽ ከፕሬዚደንት ፋርማጆ ጋር በተነጋገሩበት ወቅት አመልክተዋል። ሶማሊያን ለመርዳት 825 ሚሊዮን ዶላር እንደሚያስፈልግ ድርጅታቸው ሰሞኑን ያወጣውን ጥሪ ዛሬም በድጋሚ አሰምተዋል። ፕሬዚደንት ሳልቫኪር ሀገሪቱን እያወደሙ ነው። ከስልጣን መባረር አለባቸው ሲሉ አንድ ያፈነገጡ የደቡብ ሱዳን ጀነራል ተናገሩ። ጀኔራል ቶማስ ሲሪሎ ስዋካ የትነቱ ካልተገለጸ ስፍራ ከቪኦኤ ጋር ባደረጉት ቃለ ምልልስ ብሔራዊ የመድህን ግንባር የሚባል አዲስ አማጺ ቡድን ማቋቋማቸውን አስታውቀዋል። ኪር ህዝባችንን እየገደሉ ነው። ኪር የመነቃቃት ስሜታችንን፣ የህዝባችንን ተስፋ ከድተዋል። በመሆኑም ህዝባችን አምጾ ኪርን ኪር መንበሩ ላይ አለመሆናቸውን ለማረጋገጥ ይህንን ታሪካዊ አጋጣሚ መጠቀም አለበት ብለዋል ጀነራሉ። የኃይላቸው ስፋትና ጥንካሬ ምን ያህል እንደሆነ ከመናገር የተቆጠቡት ሲሪሎ ኪርን ለማስወገድ ማናቸውንም የሚቻል መንገድ ሁሉ እንደሚጠቀሙ ገልጸዋል። የኔ ጦር ሰላም ወዳዱ ህዝባችን ነው። የኔ ጦር አብሮ መኖር በአንድነት መኖር የሚፈልገው ህዝባችን ነው ብለዋል ጀነራሉ። በደቡብ ሱዳን የሃያ ዓመታት የነጻነት ትግል ውስጥ አርበኛ የነበሩት ሲሪሎ ከነጻነት ወዲህም ባለፈው ወር ስልጣናቸውን እስከለቀቁበት ጊዜ ድረስ የጦሩ ምክትል ጠቅላይ ኤታ ማዦር ሹም ሆነው ሲያገለግሉ ቆይተዋል። ትናንት በወጡት መግለጫ ፕሬዚደንት ኪር ሌሎቹን የሀገሪቱን ጎሳዎች በመጨቆን ለራሳቸው ዲንካ ጎሳ በሚጠቅም ሁኔታ ስልጣኑን ተቆናጠው ነው የሚገኙት ሲሉ ከሰዋቸዋል። በሌላ በኩል ግን የደቡብ ሱዳን የመከላከያ ሚኒስትር ኩወል ማንያንግ ጁባ ከምትገኘው ዘጋቢያችን አየን ቢዮር ጋር ባደረጉት ቃለ ምልልስ የጄኔራሉን መግለጫ አጣጥለው ሀገራቸው ሰላምና መረጋጋትን መልሳ ለማስፈን የምታደርገውን ጥረት እንደምትቀጥል ተናግረዋል። እነዚህ ጥቂት ሰዎች ናቸው አሉ ባለስልጣኑ። እንደ ማንኛውም ስፍራ ጦሩ በጥቂት ሰዎች አይደለም የተገነባው። ጦሩ ውስጥ ብዙ ሰዎች አሉ። ስለዚህ ሶስትና አራት ሰዎች ከቁብ የሚገቡ አይደሉም። ጦሩ ወደፊት መጓዙን ይቀጥላል። የተለቀቁ ቦታዎች እዚያው ባሉ ሰዎች እንዲሟሉ ይደረጋል ብለዋል የደቡብ ሱዳን የመከላከያ ሚኒስትር። ከአዲሱ የዩናይትድ ስቴትስ የጉዞ እገዳ ዝርዝር የተፋቀችው የኢራቅ መሪዎች አዲሱን የእገዳ ትዕዛዝ ሲያሞካሹ አሁንም በዝርዝሩ ውስጥ የቀረችው የሱዳን መሪዎች ግን ትዕዛዙን አውግዘውታል የኢራቅ የውጭ ጉዳይ ሚኒስቴር ቃል አቀባይ አህመድ ጀማል ለአሶሽትድ ፕሬስ የዜና አውታር በሰጡት ቃል የኢራቅ ከእገዳው ዝርዝር መፋቅ የእስላማዊ መንግስት ቡድን ጽንፈኞችን ለመፋለም በኢራቅና በዩናይትድ ስቴትስ መካከል ያለውን ትብብር ያጠናክረዋል ብለዋል። ኢራቅ ከእገዳው ዝርዝር እንድትወጣ የተደረገው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከኢራቅ መንግስት ጋር በመሆን የተጓዦችን ማንነት ለማጣራት የሚደረገው ሥራ እየተጠናከረ መምጣቱን ከልሶ ከፈተሸ በኋላ መሆኑን የውጭ ጉዳይ ሚኒስትሩ ሬክ ቲለርሰን ገልጸዋል። በሌላ በኩል ግን ከኢራን፣ ከሶሪያ፣ ከየመን፣ ከሊቢያና ከሶማሊያ ጋር ለመጪዎቹ ዘጠና ቀናት ለዜጎቻቸው ቪዛ እንዳይሰጥ በመጪው አዲስ እገዳው ዝርዝር ውስጥ የቀረችው የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በትራምፕ ላይ ትዕዛዝ በትራምፕ አዲስ ትዕዛዝ የተሰማውን ቅሬታ ተናግሯል። ይህ በእንዲህ እንዳለ የትራምፕ አዲስ ትዕዛዝ ምንነት በግልጽ ተለይቶ እስኪታወቅ ድረስ ዜጎቹ ወደ ዩናይትድ ስቴትስ ሊያደርጉ ያቀዱትን ጉዞ ወደ ሌላ ጊዜ እንዲያስተላልፉ የናይጄሪያ መንግስት ጥሪ አውጥቷል። በውጭ ጉዳይና ግዩራን ጉዳዮች የናይጄሪያ ፕሬዚዳንት ልዩ ረዳት የሆኑት አቢኬዳዋሪ ኤሬዋ የመንግስታቸው ማሳሰቢያ የወጣው በቅርቡ ከዩናይትድ ስቴትስ አይሮፕላን ጣቢያዎች ሰዎች ወደ የመጡበት እንዲመለሱ በመደረጋቸው ሰው ጥንቃቄ እንዲያደርግ ለመምከር ነው ብለዋል። በሌላ በኩል ደግሞ ይህንን የተከለሰውን የፕሬዚደንት ትራምፕ የጉዞ እገዳ ትዕዛዝ ብዙ ቁጥር ያላቸው የዩናይትድ ስቴትስ ሪፐብሊካን እንደራሴዎች እንደሚደግፉት በአድናቆት ቢገልጹም የዲሞክራቲክ ፓርቲው የሕግ መወሰኛ ምክር ቤት አባል በርኒ ሳንደርስ እና በርካታ የሰብአዊ መብቶች ተሟጋቾች ቡድኖች ዘረኛና ጸረ ሙስሊም ሲሉ አውግዘውታል። የተወካዮች ምክር ቤቱ አፈ ጉባኤ ሪፐብሊካኑ ራያን ፖል አዲሱ ትዕዛዝ ዩናይትድ ስቴትስን ከአደጋ የመጠበቅን የጋራ ግባችንን ወደፊት ያራምዳል ሲሉ ያሞካሹት ሲሆን ሪፐብሊካኑ ሴናተር ሌንዚ ግራሃም ደግሞ አዲሱ እገዳ ካለፈው በተለየ ሁኔታ በሃይማኖት ላይ ያነጣጠረ ተደርጎ እንደማይወሰድና የህግ ፍተሻዎችን ያልፋል ብለው እንደሚያምኑ ተናግረዋል። አዲሱ እገዳ የሚመለከተው ደህንነታቸውና ጸጥታቸው ጥያቄ ውስጥ ከወደቀ እና ከጨነገፉ መንግስታት የሚነሱ ግለሰቦችን ነው ብለው እንደሚያምኑ ግርሃም ተናግረዋል። ዴሞክራቱ በርኒ ሳንደርስ ግን ከሪፐብሊካን ባልደረቦቻቸው ሐሳብ ጋር በሚቃረን ሁኔታ ትዕዛዙ ሙስሊሞችን ነጥሎ ለመጉዳትና ሊከፋፍለን የታሰበ ነው ሲሉ በብርቱ እንደሚያወግዙት አስታውቀዋል። በሌላ በኩል ደግሞ በ28 የአሜሪካ ከተሞች ውስጥ ስደተኞችን የሚያሰፍረውና በአርባ ሀገሮች ውስጥ የሚንቀሳቀሰው ዓለም አቀፍ አዳኝ ኮሚቴ ወይም ኢንተርናሽናል ሬስኪው ኮሚቴ የሚባለው ቡድን የጉዞ ፍተሻዎቻቸውን ጨርሰው ለመንቀሳቀስ እየጠበቁ ያሉ ወደ ስድሳ ሺህ የሚሆኑ ስደተኞች እጣ ፈንታ በአዲሱ ትዕዛዝ ምክንያት አደጋ ላይ መውደቁን አስታውቋል። አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ድርጅት ደግሞ አዲሱን ትዕዛዝ በሌላ መጠቅለያ የቀረበ ያው የነበረው የጥላቻና የፍርሃት ጥቅል ነው ብሎታል። በናይሮቢ ከሚኖሩ የሶማሊያ ተወላጆችና እዛ ኬንያ ካሉ ስደተኞች ጋር በተደረገ ቃለ ምልልስ በአዲሱ የጉዞ እገዳ ላይ ያላቸውን አስተያየት የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በመጨረሻም ሚስጥራዊ የሚባሉ ሰነዶችን በኢንተርኔት እያወጣ የሚያጋልጠው ድርጅት ዊኪሊክስ የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ በሚስጥር ሲያካሂደው ነበር ያለውን የኢንተርኔት ሰርጎ ገብነትና ጠለፋ መርሃ ግብር የሚያሳዩ በሺዎች የሚቆጠሩ ሰነዶችን አወጣ። እነዚህ ዊኪሊክስ ዛሬ ያወጣቸውና ጊዜውን ዜሮ ዓመት ብሎ ያስቀመጠባቸው 8771 ሰነዶች የሲአይኤን የሰርጎ ገብነትና የጠለፋ አቅም ያሳያሉ ተብሏል። የሲአይኤ ቃል አቀባይ የሆኑት ጆናታን ሉ ግን የሰነዶቹን ትክክለኝነት ወይም ሐሰትነት ለመለየት ለተደረገላቸው ጥያቄ ድርጅታቸው መግለጫ እንደማይሰጥ አመልክተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ተከበራችሁ አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞው የካቲት 27 ምሽት ፕሮግራም ነው እያደመጣችሁ ያላችሁት። አስተናጋጆቻችሁ ቆንጂት ታይና እኔም ሰሎሞን አባተ ነን። ወደ ዝርዝር ዘገባዎች ክፍለ ጊዜ ከመሻገራችን በፊት በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ከአንዱ የያዝነውን ለቅምሻ እናሰማችሁ። በኢትዮጵያ ኦሮሚያና አማራ ክልሎች የሚገኙ በመቶዎች የሚቆጠሩ የግብርና ማቀነባበሪያና ሌሎች ፋብሪካዎች መቃጠላቸው ይታወሳል። ለድርጅቶቹ የሚሰጡ ክፍያዎች ተፈጻሚነት ለምንድን ነው ያልተቀላጠፈው? ኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ጥናት ተደርጎ ይህ ጥናት ያው ለመንግስት ቀርቦ መንግስት ላይ ውሳኔ ሰጥቶት ደረጃ በደረጃ እየተፈታ ነው የሚገኛለው። የማጣራት የማጣራ ስራም የራሱ ሂደት የወሰደበት ሁኔታ አለ። የኢንዱስትሪ ሚኒስትር ደኤታ ዶክተር መብራቱ መለስ ናቸው የሰማችኋቸው። በንግድና ምጣኔ ሀብት ዝግጅት ሲቀርባል ዝርዝሩ አሁን የዕለቱ አብይ ርዕስ በሰብአዊ መብቶች አያያዝ ላይ የአሜሪካ መንግስት ድምጹን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ተናገሩ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የተጀመረውን ውይይትም መንግስታቸው በቅርበት እየተከታተለው መሆኑን አስታውቀዋል። ከጥቂት ቀናት በፊት ይፋ የሆነው የዩኤስ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች ዓመታዊ የሰብአዊ መብቶች አያያዝ ዘገባ የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነም ቃል አቀባዩ ገልጸዋል። መለስካቸው አመሀ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚያወጣው ይህ በሰብአዊ መብቶች አያያዝ ላይ ያተኮረ ዘገባ የቀደሙትን ዓመታት ሁኔታ ከዛሬ ጋር የሚያወዳድር ሰነድ እንዳልሆነ አበክረው ይገልጻሉ፣ በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ዛሬ ከቪኦኤ ጋር ባደረጉት ቆይታ ባርኔት ባሳለፍነው ሳምንት መጨረሻ ይፋ የሆነው በ2016 በዓለም ዙሪያ የሰብአዊ መብቶችን አያያዝ የሚዘረዝረው ዘገባ የሚያሳየው የዚያን ዓመት ብቻ ነው። ማንም ግን ወደ ኋላ ተመልሶ ያለፉትን ዓመታት ዘገባዎች እየተመለከተ ከአዲሱ ዘገባ ሊያወዳድር ይችላል። በኢትዮጵያም ላይ የወጣውን ዘገባ በዚህ መልኩ ይችላል ያሉት ባርኔት፣ ይሁንና የዩናይትድ ስቴትስ መንግስት እነዚህን ዘገባዎች ሲያወጣ ዓላማው ምን እንደሆነም ጠቁመዋል። በአጽንኦት መናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም፣ ጉዳዩን በማንሳትና መፍትሄ ለማግኘት ተስፋ በማድረግ ነው። የኢትዮጵያ መንግሥት ሕዝቡን ያሳሰቡትን ጥያቄዎች በመመለስም የማይናቁ ተስፋዎችን መስጠቱን እንደገና ለማስታወስ እፈልጋለሁ። ሂደቱን በቅርበት እየተከታተልን ነው። ከነዚህ በገዢው ፓርቲና በተቃዋሚዎች መካከል ከሚደረጉ ውይይቶች ተጨባጭ ውጤቶች ይገኛሉ ብለን እንጠብቃለን። ቃል የተገቡ ውጤቶችም ተግባራዊ እንደሚሆኑ ተስፋ እናደርጋለን። ግን ይህ ይሆናል ያ አይሆንም እያልን ከወዲሁ መደምደም አንችልም። መጠበቅና ማየት ይኖርብናል። የ2016 ዓ ም የሀገሮችን የሰብአዊ መብቶች አያያዝ የሚተነትነው ይህ ዘገባ ወደ ሁለት መቶ የሚጠጉ ሀገሮችን የሰብአዊ መብቶች ሁኔታ መመልከቱን በዘገባው መቅድም ተመልክቷል። የዩናይትድ ስቴትስ መንግስት ህግ አውጪ፣ አስፈጻሚውና ህግ ተርጓሚው ከዚህ ሰነድ አያሌ መረጃ እንደሚያገኙም ይጠቁማል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይም ይህንን ከመዘርዘር አልፈው ሌላም የሚያመለክተው ቁም ነገር እንዳለ ይጠቁማሉ። ዘገባ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ኮንግሬስ ሕግ ሲያወጣ በውጭ እርዳታ ጉዳይ ላይ ሲወስን ይህን ዘገባ ይቃኘዋል። ፕሬዝዳንቱ ከሌሎች ሀገሮች መሪዎች ጋር ከመገናኘታቸው በፊት ይህንን ዘገባ ይመለከታሉ። መንግሥታዊ ላልሆኑ ድርጅቶች፣ ለዩኒቨርሲቲ ተመራማሪዎች እና ለጠቅላላው ሕዝብም ዘገባው ክፍት ነው። እንደ እውነቱ ዘገባው የአሜሪካ ሕዝብ ለዘገባው የሚሰጠውን ታላቅ ዋጋ የሚያንጸባርቅ ነው። በአጠቃላይ ሲታይ የ2016 ዓ ም ዘገባ በኢትዮጵያ ላይ ያወጣው ክፍልም የሰብአዊ መብቶች ሁኔታን በተመለከተ መልካም ገጽታን የሚያሳይ አይደለም። የዩናይትድ ስቴትስ መንግስት ይህ እንዲቃና ከዚህ በፊት ካደረገው የተለየ እርምጃ ይወስድ ይሆን የሚል ጥያቄ የቀረበላቸው ኒኮላስ ባርኔት ሁኔታዎችን በሚከሰቱበት ወቅትና መንገድ መመለሱ እንደሚሻል ያስረዳሉ። ሁኔታቸውን እንዳመጣጣቸውን ይዛቸዋለን። ዲፕሎማሲ ሳይንስ አይደለም። ይህ ተዛምዶ ነው። በአንዳንድ በኩል ሰብዓዊ ግንኙነቶችን ይመሰላል እና ለአጋሮች ፍላጎት ምላሽ መስጠት ያስፈልጋል ስለ ስጋታቸውም ምላሽ መስጠት ተገቢ ነው። ስለሆነም በኢትዮጵያ ወደፊት የሰብአዊ መብቶችን ጥያቄ ለመመለስ ምን ማድረግ እንዳለብን ከወዲሁ መጨነቅ ወደፊት ከጓደኛ ጋር እንዴት መኖር እንዳለብህ ዛሬ እንደ መጨነቅ ያህል ትርጉም የሌለው ነገር ነው። ወደፊትም ምን እንደሚሆን አናውቅም። ቃል አቀባዩ በመጨረሻም ባለፈው ዓመት በሀገሪቱ የተለያዩ ክፍሎች የነበረውን ተቃውሞና የጸጥታ ኃይሎች የሰጡትን ምላሽ በተመለከተ በዘገባው የሲቪል ባለሥልጣናት በጸጥታ ኃይሎች ላይ ቁጥጥር አልነበራቸውም፣ የሚለውን ሀረግ ለተጠየቁት የሚከተለውን ምላሽ ሰጥተዋል። ከመጠን ያለፈ ኃይል በጥቅም ላይ ውሏል ብለን ስናስብ ወይም ተገቢው የሕግ ሥርዓት በተግባር አልዋልም ብለን ስናስብ በግልጽ ተናግረናል። በእነዚህ ጉዳዮች ላይ ተጠያቂነትና ግልጽነት እንዲኖርም ለማበረታታት ከመንግሥት ጋር አብረን ሰርተናል። በኢትዮጵያ የተከሰተውን አለመረጋጋትና ኢትዮጵያውያንን የሚያሳስቧቸውን ችግሮች ለመፍታት ይህ አንዱ አስፈላጊ ነገር ነው ብለን እናስባለን። የዩናይትድ ስቴትስ መንግሥት በየዓመቱ የሚያወጣው ይህ በዓለም አቀፍ ደረጃ የሰብአዊ መብቶች አያያዝ ዘገባ የዘንድሮው አርባ አንደኛ መሆኑ ነው። በሚቀጥለው ዝግጅት የኢትዮጵያ መንግሥት በዘገባው ላይ ያለውን አቋም ይዘን ለመቅረብ እንሞክራለን መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በገዢው ፓርቲና በአገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ ያተኩራል የሚል ተስፋ እንዳላቸው የቀድሞው ፕሬዝደንት ዶክተር ነጋሶ ጊዳዳ ገልጸዋል። በተደራዳሪዎቹ ፓርቲዎች ብቻ ሊወሰዱ የማይገባቸውና የህዝቡን ይሁንታ ጭምር የሚጠይቁ ጉዳዮች ሊኖሩ እንደሚችሉም ዶክተር ነጋሶ አክለው ጠቁመዋል። ዶክተር ነጋሶን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች ለድርድር የሚያደርጉትን ዝግጅት ቀጥለዋል። የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ ላይ የሚያደርጉት ውይይትም አልተቋጭም። እናም ተደራዳሪዎቹ በየትኞቹ አገራዊ ጉዳዮች ላይ እንደሚያተኩሩ ገና አልተወሰነም። የአብላጫ ድምፅ ስርዓት የሚባለውን የምርጫ ስርዓት ማሻሻል አንዱ ነጥብ ሊሆን እንደሚችል የቀድሞው የኢትዮጵያ ፕሬዝዳንትና የግል የፓርላማ አባል ዶክተር ነጋሶ ጊዳዳ ይገምታሉ። ገዢው ፓርቲ ኢህአዴግ ህገ መንግስቱን እስከ ማሻሻል የሚደርስ እርምጃ በሚጠይቀው በዚህ ጉዳይ ላይ ለመነጋገር ፈቃደኛ መሆኑን የገለጸው ቀደም ብሎ ነው። በዚህ ርዕስ ላይ የሚደረገው ውይይት ጠቃሚ መሆኑን የተናገሩት ዶክተር ነጋሶ የውይይቱ ወይም የድርድሩ ርዕሶች ግን ከዚህም መስፋት እንዳለባቸው ያሳስባሉ። አሁን እንግዲህ ርዕሶቹ ምን እንደሆኑ አድናቅ እና የተጻፈው ደብዳቤ ጥሪ የተደረገው እና የተስማሙ ራሱ እንግዲህ አንድ የድርጅት ነጥብ ነው ማለት ነው እኮ። ደብዳቤው ሲላክ እንነጋገር፣ በደፈናው እንነጋገር የሚል ነው ወይስ በአጠቃላይ በሀገሪቱ ጉዳይ ላይ እንነጋገር? በእኔ በኩል በአንዲት ነጥብ ብቻ ሳይሆን ብዙ ጉዳዮች ላይ ውይይት ቢደረግ ይጠቅማል የሚል እንትናለኝ። በተደራዳሪዎቹ ከስምምነት የሚደረስባቸው ህገ መንግስቱን እስከ ማሻሻል የሚጠይቁ መግባባቶች የሚኖሩ ከሆነ የህዝቡ ይሁንታ ጭምር ሊያስፈልጋቸው እንደሚችል ዶክተር ነጋሶ ጠቁመዋል። አንዳንዱ ጥቃቅን የሆኑ ድርድር የሚወሰኑ አሉ። እንደገና በውይይት በተለያዩ መድረኮች ህዝብ እንዲወይባቸው ተደርገው ሁሉም ተወያይቶ እንትን የሚደረግ አለ። ነገር ግን የግድ ፎርማሊ በስነ ስርዓት ያ አንድ ህጋዊ ተቋም ኑሮ ወይም ተቋቁሞ ያ ህጋዊ ተቋም ህዝቡን የሚያስመርጥበት የሚያስወስንበት ስርዓት መኖር አለበት። የህገ መንግስት ጉዳይ የዛ አይነት ጉዳይ ነው። ሊካሄድ የታቀደው ድርድር ምን ቢያሳካ እንደሚመኙም ዶክተር ነጋሶ ሀሳባቸውን አካፍለዋል። ዋናው ነገር አንደኛ መተማመን እንዲፈጠር፣ ሁሉም የሀገርን አንድነት እንደሚፈልግ እንዲያረጋግጥ የአገር ሉዓላዊነት እንዲጠበቅ፣ እንዲያረጋግጥ የአገር ሰላም እንዲኖር እንዲረጋገጥ፣ የሚስማማበት ሁሉም ሰላም እንዲኖር፣ እነዚህ ነገሮች እንዲኖሩ ነው። በአንድ በኩል ፍላጎቴ ደስ የሚለኝ ከዛ ቅድም ኢንዳይሬክት ሊጠቂ ያለው ህገ መንግስቱ ላይ የጋራ መግባባት እንዲኖር የሰብአዊና ዲሞክራሲያዊ መብቶችን አከባበር በተመለከተ የጋራ መግባባት ላይ እንደሚደረስም የቀድሞ ፕሬዝዳንት ተስፋ ያደርጋሉ። ዋናው ነገር እነዚህ መሰረታዊ መብቶች ተግባራዊ ናቸው ወይስ አይደሉም ተብሎ ተጠይቆ፣ ተግባራዊ አይደሉም ከተባለ እና ለምንድን ነው ተግባራዊ ያልሆኑት እነዛ ችግሮች ምንድን ናቸው ብሎ ላይ መግባባት ተደርጎ ተግባራዊ እንዲሆኑ ለአንድና ለመጨረሻ ጊዜ ውሳኔ እንዲወስኑበት ቢደረግ ይሄ ነው እንትኑ አንዱ ምኞቴ እና ሌላው አንዳንድ ሕጎች አሉ እነዛ ሕጎች ወይ እንዲሻሻሉ ወይ ደግሞ እንዲቀሩ የሚደረጉበትና ለሰላምም ለዲሞክራሲም ለሰብአዊ መብትም ለልማትም ማነቆ የሆኑ አንዳንድ አሰራሮች ካሉ እነዛ አሰራሮች የሚቀረፉበት ችግር ያለባቸው አሰራሮች እንዲለወጡ የማድረግ ሂደት ቢኖር ደስ ይለኛል። የቀድሞው የኢትዮጵያ ፕሬዝዳንትና የግል የፓርላማ አባል ዶክተር ነጋሶ ጊዳዳ በድርድሩ እንዲሳኩ የሚመኟቸውን ሌሎች ነጥቦችም ዘርዝረዋል። የቅድመ ድርድር ውይይት መቀጠሉና በሁሉም ወገኖች የሚቀመጥ ቅድመ ሁኔታ አለመኖሩን ደግሞ ከእስካሁኑ ሂደት በአዎንታዊነት ጠቅሰዋል። በአሁኑ ጊዜ ብቻም ሳይሆን ለወደፊትም እኮ ሊቀጥል ይችላል። ግንኙነት መፈጠሩና በየጊዜው እየተገናኙ መዋየቱ እንዲኖር መስማማቱ ራሱ ጥሩ ነው። እንደገና ደግሞ አጀማመሩ ላይ ቅድመ ሁኔታ አይነት የሚያቀርቡ የሚቀርቡበት ሁኔታዎች ነበሩ ይመስለኛል። በሚዲያዎች ያየሁት ያ አይጠቅመንም የሚል እንትን አለን። ከዚህ በፊት የነበረው ችግር ይሄ ነው። ቅድመ ሁኔታ አስቀምጠ፣ ያ ቅድመ ሁኔታ ካልተፈጸመ እንድደራደርም የሚል እንትን በሁለቱም ወገን። ያ ጥሩ አይደለም። ያም እየቀረ ያለ ይመስለኛል። ይሄ በጣም አዎንታዊ ነው። ገዢው ፓርቲ ኢህአዴግና 21ንዱ አገር አቀፍ ፓርቲዎች ባለፈው አርብ ባደረጉት ውይይት የድርድሩንና የክርክሩን ዓላማ በሚዘረዝረው ክፍል ላይ ተወያይተዋል፤ ከስምምነትም ደርሰዋል። በሌሎች የቅድመ ድርድር ነጥቦች ላይ ለመወያየት ደግሞ ለፊታችን ሐሙስ የካቲት ሰላሳ ቀጠሮ ይዘዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ ትናንት ሰኞ የፈረሙት ፕሬዝደንታዊ ማዘዣ ለዘጠና ቀናት የመግቢያ ቪዛ ከሚከለክላቸው ስድስት ሀገሮች ዜጎች ውስጥ ሶማሊያውያን ና ሱዳናውያን ይገኙባቸዋል። እግዱ በተጨማሪም ስደተኞች በሙሉ ለአንድ መቶ ሀያ ቀናት እንዲጠብቁ ይጠይቃል። የአሜሪካ ድምጽ ጂል ክሬግ በናይሮቢ ነዋሪ የሆኑ የሶማሊያ ተወላጆችንና ሌሎች ኬንያ ውስጥ ያሉ ስደተኞችን አነጋግራ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። አዲሱ የፕሬዝዳንቱ ማዘዣ ከስድስቱ የእስልምና እምነት ተከታዮች ከሆኑባቸው አገሮች የኢራን፣ የሊቢያ፣ የሶማሊያ፣ የሱዳን፣ የሶሪያ ና የየመን ዜጎች ቀደም ሲል ያወጡት ቪዛ ከሌላቸው በስተቀር ለዘጠና ቀናት ወደ ዩናይት ስቴትስ ከመግባት የሚያግድ ነው። በፍርድ ቤት ትእዛዝ ከታገደውና ትራምፕ ቀደም ሲል አውጥተውት ከነበረው ማዝዣ ስድስት ሳምንታት በኋላ የተከተለው ይህ አዲስ ፕሬዝዳንታዊ ትእዛዝ ከፊታችን መጋቢት ስምንት አንስቶም ተፈጻሚነት ይኖረዋል። የ42 ዓመቱ ሶማሊያዊው አህመድ ኦማር ባሂ ከ1984 ዓ ም አንስቶ መኖሪያው አድርጎ ለ20 ዓመታት ከኖረበት የኬንያ የዳዳብ ስደተኞች መጠለያ ከአምስት ዓመታት በፊት የተዛወረበት ካኩማ አዲሱ መኖሪያው ነው። ከወዳጅና ጓደኞቹ የሚበዙት በዩናይትድ ስቴትስ በሚገኙበት አሁን ዕድሜውን በሙሉ በስደተኛ ካምፕስ ማሳለፍ አዳጋች እንደሆነበት ይናገራል። ያ ኢትስ ሞስት ኦፍ አወር ኔበርስ ሞስት ኦፍ አወር ኮሊግስ ሞስት ኦፍ አወር አዎ አብዛኞቹ ጎረቤቶቻችን፣ ጓደኞቻችን እና የሥራ አጋሮቻችን አብዛኞቹ እዚያ ነው የሚኖሩት። ጥሩ ሥራ እየሠሩ ጥሩ ትምህርት እየተከታተሉ ናቸው። ቤተሰብ መስርተው አዲስ ሕይወት ጀምረዋል። ከዚያ የሚላኩልኝን ምስሎች በማይበት ጊዜና፣ ትራምፕ በጉዳዩ ላይ ያላቸውን ሐሳብ ይቀይሩ ይሆናል ብለው በሚያጽናኑኝ ጊዜ በጣም በጣም በጣም የተጎዳ ስሜት ያሳድርብኛል። የ25 ዓመቷ ቸልያ ሮዝ ደግሞ ላለፉት 15 ዓመታት በካኩማ የኖረች ደቡብ ሱዳናዊት ናት። ምንም እንኳን አገሯ ደቡብ ሱዳን በፕሬዚዳንቱ ማዝዣ የጉዞ እግዱ ከተጣለባቸው አገሮች ውስጥ ባትሆንም ስደተኛ በመሆኗ ስደተኞችም በሙሉ ለ120 ቀናት የሚያግደው ደንብ ይመለከታታልና ከተለያዩ አገሮች ወደ ዩናይት ስቴትስ ሄደው ለመኖር በመጠባበቅ ላይ ከነበሩ ሰዎች ዝርዝር ውስጥ እንኳን ብትሆን ለሌላ የተራዘመ ጥበቃ ትገደዳለች። ወደ ዩናይትድ ስቴትስ ተጉዤ ትምህርቴን የመከታተል የመጀመሪያና ሁለተኛ ድግሬን የመቀበል እድል የማግኘት እና ምናልባትም አንድ ቀን ተመልሼም አገሬን ደቡብ ሱዳንን ለመርዳት እበቃለሁ የሚለው ተስፋ አልቆረጥኩም ነበር ትላለች። ሆፕ በት ናው ንዲስ ባንድ ተስፋቸውን ተነጥቀው የነበሩ ሰዎች ተስፋቸውን ማለምለም ችለው ነበር። የአሁኑ እገዳ ግን ያንን ብሩህ ተስፋ የሚነጥቅ ነው። ሰዎች አሁን ጥሩ ስሜት አይደለም ይሰማቸው። ያን እድል ስለማላገኝ እኔም ጥሩ ስሜት አይሰማኝም። ደስታ ርቋዋል ማለት ነው። ምክንያቱም አንድ ቀን እኔም ወደዚያ ሄጄ ሕልሜ እውን ሆኖ አያለሁ የሚል ተስፋ ነበር እና ያስኩት ያልሆነም እንግዲህ የእስልምና እምነት ተከታዮችን ላለመቀበል ታለሙ ስደተኞችን ማምለጫ ያደረገ ነው ሲሉ ዓለም አቀፍ የመብት ተሟጋጅ ድርጅቶች ማዘዣውን ክፉኛ ተቃውመውታል። ይሁን እንጂ የዩናይት ስቴትስ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትር ሬክስ ቴለርሰን፣ የሀገር ውስጥ ደህንነት ጥበቃ ሚኒስትሩ ጃን ኬሊና ጠቅላይ አቃቤ ህጉ ጆሴፍ ሴሽን ጄፍ ሴሽን ለተወሰኑ ጋዜጠኞች ብቻ በሰጡት ጋዜጣዊ መግለጫቸው እርምጃው ለዩናይት ስቴትስ ብሔራዊ ደህንነት እጅግ አስፈላጊ ነው ሲሉ አጥብቀው ተከላክለውታል። እናመሰግናለን። አሉላ አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ደግሞ ማክሰኞ ሚያዝያ 28 2009 ዓ ም ከቀኑ ከቀኑ ሰባት ሰዓት ተኩል ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር አት ቪኦኤ አምሃሪክ ወይም ሀሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡ። ዝግጅቶቻችንን በማንኛውም ጊዜ ሌሎችም በዚህ አየር ላይ የማይውሉ ወይም በጊዜ ጥበት ምክንያት ልናውላቸው ያልቻልን የዝግጅቶቻችንን ክፍሎች ከዌብሳይታችንና ከፌስቡክ ገጾቻችን ላይ ማግኘት ትችላላቸው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የምናስተናግዳችሁ ሰሎሞን አባተና ቆንጂት ታየነን። ድምጼ ተለዋውጧል። አንተኑ መሰልኩ መሰለን። ሰሎሞን ትንሽ ተለማመን። በሙዚቃው ሰዓት እረፍት እሰጠዋለሁ። ብርሃን ሙዚቃን ጋብዝ፣ እረፍት እንስጣቸው እያለች ነው። አንድ ጥሩ ሙዚቃ መርጠንላችኋል የሚካኤል በላይነህን ስወድሽን እንጋብዛችሁ። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዐይኖችሽን በዐይኔ ሰዳክ ሚያየው ስወድስ ወድሽ ውድወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ I know to shine it, Tadaka may you. Sweat is with it, it to And there's a kid, and that they and the and I and i would but But I feel she would tell you to be የሰማይ መሬቱ የባህር ስፋቱ ሚካኤል በላይ ነህን እናመሰግናለን። ስወድሽ ስወድሽ፣ በገብረ ክርስቶስ ደስታ በታዋቂው ግጥም ላይ የተመሰረተ ሙዚቃ ነው። በጣም እናመሰግናለን። ጥሩ ምርጫ ነው። ዝግጅታችን ይቀጥላል። አድማጮች ወደ ሁለተኛው አጋማሽ ከመሻገራችን በፊት የምሽቱን ዋና ዋና ዜናዎች እናሰማለን። በሰብአዊ መብቶች አያያዝ ላይ የአሜሪካ መንግስት ድምፁን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርኔት ተናግረዋል። ከጥቂት ቀናት በፊት ይፋ የሆነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች ዓመታዊ የሰብአዊ መብቶች አያያዝ ሪፖርት የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነ ባርኔት ገልጸዋል። በኢህአደግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ እንደሚያተኩር ይቅርታ፣ በኢህአደግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ እንደሚያተኩር የቀድሞ የኢትዮጵያ ፕሬዝደንት ዶክተር ነጋሶ ጊዳዳ ተስፋቸውን ገልጸዋል። በተደራዳሪዎች ፓርቲዎች ብቻ ሊወሰኑ የማይገባቸውና የህዝቡን ይሁንታ ጭምር የሚጠይቁ ጉዳዮች ሊኖሩ እንደሚችሉም ዶክተር ነጋሶ ጠቁመዋል። ሶማሊያ ውስጥ ከአምስት ዓመታት በፊት ደርሶ 260000 ሰው የፈጀው ረሃብ እንዳይደገም ግዙፍ ድጋፍ እንደሚያስፈልግ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አሳስበዋል። 825 ሚሊዮን ዶላር ያስፈልጋል ሶማሊያን ለመርዳት። ፕሬዚደንት ሳልቫኪር ሀገሪቱን እያወደሙ ነው፣ ከስልጣን መባረር አለባቸው ሲሉ ያፈነገጡት የደቡብ ሱዳን ጀኔራል ቶማስ ሲሪሎስ ዋካ የትነቱ ካልተገለጸ ስፍራ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ብሔራዊ የመድህን ግንባር የሚባል አዲስ አማጺ ቡድን ማቋቋማቸውን አስታውቀዋል። የቀድሞ የሀገሪቱ ምክትል ጠቅላይ ኤታ ማጆር ሹም ከአዲሱ የዩናይትድ ስቴትስ የጉዞ እገዳ ዝርዝር የተፋቀቸው የኢራቅ መሪዎች አዲሱን የእገዳ ትዕዛዝ ሲያሞካሹ አሁንም በዝርዝሩ ውስጥ የቀረችው ሱዳን መሪዎች ግን ትዕዛዙን አውግዘውታል በትዕዛዙ ላይ የሪፐብሊካን ፓርቲው መሪዎች ድጋፋቸውን እንደሰጡ የሚገልጹ ሲሆን በዴሞክራቶቹ በኩል ደግሞ በርኒ ሳንደርስ በተቃውሟቸው ቀጥለዋል የሰብአዊ መብቶች ተሟጋች ቡድኖችም ተቃውሟቸውን እያሰሙ ነው ይኸው ነበር ዋና ዋናው ዜና አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት መደበኛ ስርጭታችን ነው። ወደ ሁለተኛው አጋማሽ ተሸጋግረናል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። መቀሌ የሚገኘው የአረና ትግራይ አመራር አባል ክሊኒክ መዘጋቱ በምን የተነሳ ይሆን? ግርማይ ገብሩ ተከታትሏል። በትግራይ ክልል የሚንቀሳቀሰው የአረና ትግራይ የተቃዋሚ ፓርቲ አዲስ ከመረጣቸው አስራ አንድ የማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ አመት ተዘግቶባቸዋል። የትግራይ ጤና ቢሮ መቀሌ ከተማ ውስጥ የሚገኘውን የዶክተር ማርቆስን የግል የሕክምና ማዕከል የዘጋው የሕክምና ማዕከሉ ህግ ተላልፈዋል በሚል እንደሆነ ገልጿል። በአንጻሩ የሕክምና ማዕከሉ ባለቤት ዶክተር ማርቆስ ገሰሰ የተላለፍኩት ህግ የለም፣ እርምጃው ባለኝ የፖለቲካ ስብዕና ላይ የተወሰደ ጥቃት ነው ሲሉ ይከሳሉ። ዶክተር ማርቆስ ገሰሰ ተከሰከሰ አርና ትግራይ ጥር ወር ላይ ባካሄደው አራተኛው መደበኛ ድርጅታዊ ጉባኤው ከተመረጡት የፖሊት ቢሮ አባላት መካከል አንዱ መሆናቸው ይታወቃል። በጤና ቢሮ የጤና ቁጥጥር የስራ ክፍል ኃላፊ አቶ ባህረ ተካ እርምጃው ሙያዊ እንጂ ፖለቲካዊ አንደምታ የለውም ይላሉ። ግርማይ ገብሩ የሁለቱን ወገኖች አስተያየት አክሎ የላከው ዘገባ ነው ቀጥሎ የሚቀርበው። የትግራይ ጤና ቢሮ የመድኃኒት የእንክብካቤና የጤና ደንብ ቁጥር 83 ህዝባር 2006 በመጥቀስ የዶክተር ማርቆስ የህክምና ማዕከል ሕጉን ተላልፏል በሚል ለአንድ ዓመት እንዲዘጋና የስራ ፍቃድ እንዲመልሱ ወስነዋል። በቢሮው የጤና ቁጥጥር የስራ ክፍል ኃላፊ አቶ ባህረ ተካም እንዲያውም ቅጣቱ የስራ ፍቃድ ሙሉ ለሙሉ እስከ መሰረዝ ይደርሳል ብለዋል። ይህንን ባለሀብት ኦር ባለሙያ ጤና ቢሮም ሳያስፈቅድ እኛም ሳናውቀው ይሄ ሙያ ፍቃድ ለክራይ አሳልፎ ሰጥተዋል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፍቃድ አሳልፎ ለማን ከሰጠ ሙያ ፍቃዱ ይሰረዛል ነው የሚለው። ሆኖም ግን አሁን ባለው ሁኔታ ግን ለአንድ ዓመት ያህል እንዲታገድ ወስንናል የሕክምና ማዕከሉ ላልተፈለገ ዓላማም እየዋለም እንደሚገኝ አቶ ባህረ ያስረዳሉ። አሁን ህንፃው በቂም ባይሆን ባለው ህንፃ ግን ለፑል ጌም፣ ለኮፊ ሀውስ፣ ለስቶር ሲሚንቶ በተጨባጭ አክራይቶት ያለው ማለት ነው። ስለዚህ ይህንን ደግሞ አግባብ አይደለም፣ ሕጉም አይፈቅድም አዋጁም አይፈቅድም ማለት ነው። ሲታገድ እንዲሁም ዶክተር ማርቆስ ላይሰንስን መልስ ስንል ይዞት ነው የሆነ ላይሰንሱ ይህ ራሱ በጣም ህገወጥ ነው ማለት ነው። መልስ ሰው ብለ ተደጋጋሚ ደብዳቤ የተሰጠት ሳይመልስ ነው አሁን ይዞት ወደ አዲስ አበባ ሄዶ ማለት ነው። ዶክተር ማርቆስ ትምህርት ላይ አዲስ አበባ ነው የሚገኙት። ዛሬ ጠዋት ስልክ ደውዬ ጠይቄያቸው ነበር። ዶክተር ማርቆስ የቀረበባቸው ክስ ውሸት ነው ሲሉ አጣጥለውታል። ኧረ በጭራሽ ውሸት ነው። የሆስፒታል እኮ ዘጠና ስምንት ነው ያወጣሁት። ኮንስትራክሽን ላይ ስለሆን ሲሚንቶ ምናምን እናስቀምጥበት ጣውላ፣ እንደዚህ ስቶር አለ። ለፑል ለኮፊ ሀውስ ምናምን የተከራዩት ለድኳን፣ ለጫማ ቤት ሰዎች ልብሱ የተከራዩ አንድ መደዳ አለን። እሱ ደግሞ የሆስፒታሉን ፓርት አፌክት አያደርግም። የሆስፒታሉ ፓርት አይደለም ለይተን የምናከራየው ነው። ያ ደግሞ መፍታችን ከህክምና ማዕከሉን ኢንፍራስትራክቸር ግን ምንም አፌክት አያደርግም። ዶክተር ማርቆስ ገሰሰ አረና ትግራይ ባለፈው ጥር ወር መጨረሻ ባካሄደው አራተኛ መደበኛ ጉባኤ ድርጅቱ ከመረጣቸው አስራ አንድ የፖሊት ቢሮ አባላት አንዱ መሆናቸው ይታወቃል። ዶክተር ማርቆስ አሁን የተወሰደብኝ እርምጃ ሆን ተብሎ ጥቃት ለመፈጸም የታለመ ነው ይላሉ ሆን ተብሎ ሌሎች ፈርተው እንዲያፈገፍጉ እኔን አይተጠቀጠ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፍ ሆን ተብሎ የተሰራ ሴራ። የጤና ቢሮ የስራ ኃላፊው አቶ ባህረ ተካ እርምጃው ሙያው እንጂ የፖለቲካ አቋምን መሰረት አድርጎ እንዳልተወሰደ ያስረዳሉ። ይሄ ባለሙያ ይሄ ባለሀብት አረናም ሊሆን ይችላል፣ ኢህአዲግም ሊሆን ይችላል። ምንም ጥያቄ የለውም። እኛ ሙያ መሰረት አድርገን ነው የምንሰራ። ያለ በተሰጠው ስታንዳርድ መሰረት ሕብረተሰቡን እያገለገለ ነው ወይስ አይደለም? ስለዚህ ይህንን የሙያ ስራ ከማንም ድርጅት የሚተሳሰርም አይደለም። ዶክተር ማርቆስ የስራ ፍቃድ እንዲመልሱ ተጠይቀው ፈቃደኛ ለመሆናቸው በሚመለከት ለመመለስ ምንም የሚያስቸኩል ነገር የለም ብለዋል። ሮብ ነው የሰጡኝ ደብዳቤው። አሙስ በዓል ነው ዓርብ፣ ቅዳሜ፣ እሁድ፣ ሰኞ። በስንት ቀን ነው እንደሚመለሰው ፈቃድ? ምንም ያጣችሁ ነገር አለን? እኔ ግን ያንን ፈቃድ ከጠበቃ ጋር ምናምን መቼ እንደተሰጠ መቼ እንደታደሰ ይህን ለማሳየት ስለፈለግኩኝ አቆይቼዋለሁ። ይህን ሳምንት ደግሞ ወደ ጋር ቆየዋሉ። የጤና ቢሮው በሌሎች ላይ ተመሳሳይ እርምጃ ሲወስድ እንደቆየ አቶ ባህረ አስታውሳለሁ። በርከት ያሉ በዚህ ጉዳይ ላይ ከተቀመጠው ስታንዳርድ ውጭ ሲሰሩ ሲገኙ በርከት ያሉ የተቀጡ ቅጣቶች አሉ። አሁን ለምሳሌ መቀሌ ላይ አንድ መድኃኒት ቤት ከተሰጠው የስራ ድርሻ ኦር ስኮፕ የሚባል ከዛ ወጥተው የሚሰሩ ስራዎች አሉት። አሁን መርፌ መውጋት አለ። ይህ ፍጹም የተከለከለ ነው። ኤክስፓየርድ ያደረጉ መድኃኒቶች ሲሸጡ አግኝተናል። ስለዚህ እነዚህ ሁለት ዓመት የሙያ ፈቃዳቸው እንዲሰረዝ ተደርጓል። በተጨማሪ እስከ ስድስት ወር ይታሸጓሉ። ምክንያቱም ህብረተሰቡ ተጠቃሚ እንዲሆን ብር እየከፈለ በሽታ እንዳይገዛ አግባብ ባለው ሁኔታ ሲነገር ቆይተዋል። አሁን ወደ ተግባር ነው የገባ ነው። ዶክተር ማርቆስ ጉዳዩ ወደ ፍርድ ቤት ለማቅረብ በመዘጋጀት ላይ እንዳሉ ገልጸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። ግርማይን እናመሰግናለን። በመቀጠል የሚቀርበው መደበኛው የማክሰኞ ምሽት ፕሮግራም ሐኪሙን ይጠይቁ ይሆናል። ሐኪሙን ይጠይቁ ለምሽቱ ፈጣንና የበዛ የልብ ትርታ ምንነትና ምልክቶቹን አስመልክቶ የጀመረውን ቅንብር ሁለተኛ ክፍል ይዞ ነው የቀረበው። በምሽቱም መሰናዶው ይህ ፈጣንና የበዛ የልብ ትርታ የጤና እክል ሆኖ የሚወሰድባቸውን ሁኔታዎችና ሕሙማን ወደ ሕክምና ተቋማት ከመሄዳቸው አስቀድሞ ሊዘጋጁባቸው የሚገቡ መንገዶችን ያስረዳል። ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ሚነሶታ ክፍለ ግዛት የሄንፔን ካውንቲ የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በቅንብሩ መጨረሻ ያነሳውን ጥያቄ መለስ ብሎ በማስታወስ ይጀምራል። አሉላ እዚሁ አጠገባችን ነው እና ዘገባውን ቀደም ያለውን ዘገባ አንብቦ እዚሁ አቆይተነዋል። በተለይ አሉላ ወደ ህክምና ተቋማት ከመሄድ አስቀድሞ መደረግ ያለባቸውን ዝግጅቶች በተመለከተ የሚሰጡት ምክር ጠቃሚ እንደሚሆን ነው የምገምተው። ሁላችንም እናደርጋለን ወይ? ሌላ ጥያቄ ነው። ሐኪሞቹም ጊዜ ኖራቸው ደግሞ ቁጭ ብለው አይጠብቁም እስከምናስታውስ ትክክል ነው። ብዙ ሐኪሞች በዚህ ሰዓት ሲሰሙ እንደ ዶክተር ውብሸት ሁሉ እሰየው ጥያቄ በተጠየቀልኝ ማለታቸው አይቀርም ግን ብዙዎች ታካሚዎችም የሚያተርፉበት ጉዳይ ነው። ማስታወሻውን ላስታውስ፣ ዝርዝሩን በመጠኑም ቢሆን በፕሮግራሙ እናቀርባለን። በሌላ ጊዜ ደግሞ በሰፊው በዚሁ ርዕስ ላይ ብቻ አተኩረን እንመለስበታለን። ቆንጅት፣ ማስታወሻ መያዝ ይጠይቃል። ምን እንደተሰማሽ፣ ምን እንደሚያምሽ፣ ምን አይነት ነገር እንደተሰማሽ ከመሄድሽ በፊት የነበረሽን እዛ ስደርሺ በብዙ ነገር ይጠፋሻል ህመሙ አለ ሌሎች ነገሮችም አሉ ሁለተኛ በጊዜ ውስጥ የሚለወጡ ነገሮች አሉ ለሀኪም ምናልባት ማስታወሻ ቀዳሚ ይሆናል ዶክተር ብሸት የቀረውን እንዲሉልን ተዋለው ይሄ ርዕስ ግን በያሉበት አድማጮችም እንዲነጋገሩበት ጭምር ነው የህክምናውን ውጤት በመወሰን ትልቅ ሚና አለውና እናመሰግናለን አሉላ ወደ ውይይቱ ልብ ሲያርብተብት ብለውታል ዶክተር ብሸት ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የህክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት የጤና ባለሙያ ጋር ሲሄዱ ያው ቅድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋል። ቀለል ያሉ ጉዳዮች ከሆኑ ግን፣ ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም እንደ ማግኒዚየም ያሉ ነገሮች እና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ መጀመ የሚያስፈልገው አንዱ እነሱ ምንድን ናቸው ወርደዋል ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁልጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ታይሮይድ የሚባለው አንገታችን ጋር ያለው ኦርጋን ነው ታይሮይድ ማለት እና የእሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይድዝም ይባላል፣ ከጨመረ ካነሰ ሃይፖ ታይሮይድዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው፣ የጤና ባለሙያ ጋር በምንነጋገርበት ጊዜ። ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነው ይህ እንግዲህ ወዲያው ክሊኒክ ውስጥ ሽቦች ኤሌክትሮድ ደረት ጋር ተገናኝተው የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድን ነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሊሆን ይችላል ንሚያማቸው ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል፣ ሌላ ጊዜ ስራ ላይ ይሆኑ ይሆናል ና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይ ኖራት ይችላል። ሊጠፋ ይችላል ያ ምልክት። አዎ እዛው እዛው መድረሱ ራሱ ሊያቆመው ይችላል ችግሩን፣ እና ላይያዝ ይችላል ማለት ነው እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ። እንደዚህ በሚሆንበት ጊዜ ደግሞ ሌላው እንዲህ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄድ ሞኒተር ጋር ደግሞ ልንልካቸው እንችላለን። መለኪያ መሳሪያ ነው የልብ ትርታቸው የሚለካበት። ልክ እንደሱ ነው የኢኬጂውን አይነት እነዚህ የኢኬጂ ዋይሮች እንዳሉት ሆኖ እንደ ሴልፎን ትመስላለች ከእሱ ጋር የተገናኘች ነገር እናደረግና እሷን እንለጥፍና በሉ ወደ ቤት ሂዱና ልክ ምን ሌላውን አክቲቪቲ በሙሉ እስካሁን እንደምታደረጉት በሱ ቀጥሉ ማለት ነው። እና እነሱ በሚያደርጉበት ጊዜ እያንዳንዱ አይልብ ትርታ እንግዲህ በዛ መሳሪያ እየተቀዳሽ ነው ማለት። ስለዚህ አንዳንድ ጊዜ ለሀያ አራት ሰዓት እናደረገዋለን። አንዳንዴ ለአርባ ስምንት ሰዓት ሊሆን ይችላል። አንዳንዴ ደግሞ እስከ ወር ድረስ ልናደረገው እንችላለን። ለምን? ምክንያቱም የትርታው መረበሽ በየሳምንት አንዴ ሊሆን ብቻ ይሆናል። ለምሳሌ ሊመጣ የሚችለው በሳምንት አንዴ ሊሆን ይችላል። እንደሱ ከሆነ እሷን ለመያዝ ለሰላሳ ቀን ሙሉ ያችን መሳሪያ አድርገው ይዞራሉ ማለት ነው እና እሷን ሲጨርሱ መልሰው ሲያመጧት፣ እሷ ላይ ሄደን መርምረን እነሱ የተሰማቸው ነገር እና ልባቸው እውነትም የሚገናዘብ ችግር ይኖራት አይኑራት ካመታት ጋር ያኔ ነው ማየት የምንችለው። መልካም በምርመራው ሂደት ውስጥ ሊኖሩ የሚችሉትን አማራጮች ጭምር ነው ዶክተር ብሸት ያመላከቱን። ህሙማኑ አንድ የእርስ ህመምተኛ ክትትል የሚያደርግ ሰው ለምርመራ ሲመጣ ምን አይነት ነገሮችን በማስታወሻ ቢይዝ የተሻለ ምርመራ ውጤት እንዲያገኙ ይረዳል። በሌላ አነጋገር አንድ ህመምተኛ ምን አይነት ጉዳዮችን አጢኖ መምጣት አለበት? የልብ ትርታ በፈጣን ሁኔታ በሚመጣበት ጊዜ በህክምና ለመረዳት ይህን ጥያቄ ስለጠየከኝ አመሰግናለሁ። እንዲያውም ለዚህ ብቻ አይደለም፣ ለማንኛውም አይነት ጉዳይ አንድ ሰው እርዳታ እፈልጋለሁ ብሎ ሲሄድ፣ ሁል ጊዜ ከሆማን ጋር የምነጋገረው ነገር ነው። የተቻላቸውን ያህል ኢንፎርሜሽን ሰብስበው ወደ ሐኪም ቤት የሄዱ ሰዎች የተሻለ እርዳታ ያገኛሉ። እዛ ደርሰው ደግሞ አንዳንድ ሰዎች ለምሳሌ አይ ያው አንተ ሐኪሙ ነህና ሁሉን ነገር አንተው ማወቅ አለብህ ብለው የሚሄዱት ደግሞ ጥሩ እርዳታ ያገኙ። እና ይሄ በጣም ቆንጆ ጥያቄ ነው። ለዚህ ብቻ ሳይሆን ለሌላም ጉዳይ መጀመሪያ ሐኪሙ ማወቅ የሚፈልገው ይሄ ነገር መቼ የተጀመረ ነው። መቼ የተጀመረ፣ በየስንት ጊዜ ነው የምመጣው የሚለው ነገር ደግሞ ይመጣል። ይሄ እንግዲህ ቅድም ያልነው መፍትሄ ጋር ሊደርስ ነው ማለት ነው። ለምሳሌ በየስንት ጊዜ ይመጣል፣ መልሱ በየቀኑ ከሆነ ያቺ ሞኒተሯ ወደ ቤት የምትላከው ለአንድ ቀን ብቻ ብትሆን ትበቃለች ማለት ነው። በየሳምንቱ ከሆነ ለሰላሳ ቀን ማድረግ ያስፈልጋል ማለት ነው። እና ያንን መልእክት እንግዲህ ማን ነው አስተላልፎ ሀኪሙን የሚረዳው ህሙማኑ ነው ማለት እና መቼ ተጀመረ፣ በየስንት ጊዜው ነው የሚመጣው፣ በሚመጣበት ጊዜ ያ ችግር ምን ያህል ይቆያል? በአንድ ጊዜ አንድ ሰከንድ ቆይቶ ነው የሚሄደው? አንድ ሰዓት ይቆያል? ሌሊቱን በሙሉ ነው የሚሆነው? ይሄ ደግሞ በጣም ያስፈልጋል። ሲመጣና ሲቆይ ደግሞ ምን የተለያዩ ሌሎች ችግሮች ይመጣሉ? ለምሳሌ ይመጣል፣ አንድ ሰዓት ይቆያል፣ ግን እኔ ስራዬን ነው የምቀጥለው፣ ምንም ያን ያህል የሚያሰጋኝ ነገር የለም። ይሄ አንድ አባባል ነው ወይም ደግሞ ይመጣና የልብ ትርታዬ በሚረበሽበት ጊዜ አልጋ ላይ ካልተኘሁ ፌንት ማድረግ ይመስለኛል። ይሄ ደግሞ ትንሽ ከበድ ያለ ጉዳይ ግን ያንን ህሙማን ነው ለሀኪማቸው መንገር ያለባቸው። አዎ አለበዚያ ያን የማ ሲቀመጡ ምንም ችግር ያለ ካልመሰለ ሀኪሙም ሊያቃልለው ይችላል ጉዳዩ እና ይሄን ነገር መናገር መቻል አለ ባቸው ሌላው ያው ሀኪም ቤት ከሐኪሙ ጋር የሚደረገው ንግግር እንደ ኑዛዜ ነው። ምንም መደበቅ ያለበት ነገር የለም። ስለዚህ ድካምም ከነበረ ትንሽ የስሜት አለመስተካከል ኖሮ፣ አልኮሆል የሚጠጣ ከሆነ፣ ሲጋራ የሚጨስ ከሆነ፣ ብዙ ቡና የሚጠጣ ከሆነ፣ ሌላ የህይወትን ችግር የፈጠሩ ነገሮች፣ በቅርብ የተነሱ ነገሮች ካሉ እነዚህ በሙሉ አብረው ከዛ ጋር የተገናኙ ነገሮች ሊሆኑ ስለሚችሉ አይ ይህን እናገራለሁ ይሄን አልናገርም ሲባል ሁሉ ነገሮች አብረው ከሀኪሙ ጋር በሚነጋገሩበት ጊዜ ወጥተው መነገር ያለባቸው ነገሮች ናቸው። ዶክተር ውብሸት በርከት ያለ ጥያቄዎችን የመለሱልን። ለዚህ ሁኔታ የተጋለጡ ሰዎች ምን ያህል የአካል እንቅስቃሴ ያስፈልጋቸዋል? መመጠን አለባቸው ወይ? የሕክምና አማራጮቹ ምን ይመስላሉ? በተከታይ ፕሮግራማችን እንመለከታቸዋለን። ለዛሬው ግን ለጊዜው አመሰግናለሁ። ጊዜ በጣም አመሰግናለሁ። አሉላን እና እንግዳው እናመሰግናለን። አሁን ወደ ተከታዩ ዝግጅት እናልፋለን፣ ንግድና ምጣኔ ሀብት። በነገራችን ላይ ከአሉላ እንግዳ ጋር ከእንግዳው ጋር ያደረገው ውይይት አልተቋጨም። በሚቀጥለው ሳምንት ማክሰኞ ቀሪውን ዝግጅት ይዞ ይቀርባል። ወደ ንግድና ምጣኔ ሀብት ስናልፍ በኢትዮጵያ ባለፈው አንድ ዓመት በኦሮሚያና ቆይቶ ደግሞ በአንዳንድ የአማራ ክልል አካባቢዎች ተቀስቅሰው የቆዩ ጸረ መንግስት ተቃውሞዎችን ተከትሎ የተከሰቱ የምጣኔ ሀብት ጉዳቶችን ነው የሚመለከተው ይህ የዛሬው የንግድ ፕሮግራም። በመቶዎች የተቆጠሩ የግብርና ምርት ማቀነባበሪያዎች እንዲሁም ፋብሪካዎች በእሳት ጋይተዋል። ለተቋማቱ ካሳና ሌሎች ማበረታቻዎች በመክፈል ገበያውን አረጋጋለሁ ብሎ የነበረው የኢትዮጵያ መንግስት አፈጻጸሙ ላይ መጓተቶች ታይተውበታል። ለምን የኢንዱስትሪ ሚኒስትር ደኤታ ዶክተር መብራቱ መለስን ሄኖክ ሰማግዜር አነጋግሯቸዋል። በጥያቄው ይጀምራል። እንግዲህ እንደሚታወቀው በቅርቡ ኢትዮጵያ ውስጥ በተለይ ኦሮሚያና አማራ ክልል ውስጥ የተከሰቱ ሁከቶች የውጭ ኢንቨስተሮችን በኢትዮጵያ ላይ የሚያፈሱትን ገንዘብ ስጋት ያለበት ገበያ አድርገው እንዳይመለከቱት የብዙዎች ስጋት ነበረ። ይሄንን አስመልክቶ የተቃጠሉ የንግድ ድርጅቶች ዋስትና፣ አሁን ባለው ሁኔታ ደግሞ እንዴት ነው የውጭ ባለሀብቶችና የአገርሱ ባለሀብቶችን ወደ ዘርፉ ለመሳብ የምታደርጉት ጥረት ሁኔታውን ከግምት ውስጥ ባስገባ መልኩ ይህን ቢመልሱልኝ። ጥሩ እንግዲህ፣ ይሄኛው በአብዛኛው የሀገር ውስጥ ባለሀብቶችን እድል የሚፈጥር ነው ብለን ነው የምንወስደው። ከአርሶ አደሩ ጀምሮ በጥቃቅን በአነስተኛ በመካከለኛ፣ በዚህም በሌሎች አገልግሎቶች እና ንግድ ውስጥ ያሉት ወደ ማኒፋክቸሪንግ እንዲመጡ እድል የሚፈጥር ነው ብለን ነው የምንወስደው። በእርግጥ የውጭ ባለሀብቶችን ጭምር ሊገቡ የሚያስችል ነው ብለን ነው። በአብዛኛው ግን የሀገር ውስጥ ባለሀብቶች የሚጠቅሙ ነው በዚህኛው ሞዴል እያየ ነው ያለ ነው። ቀደም ብሎ የተጠቀሰውም ቢሆን ስጋት አሁን መንግስት ልዩ ትኩረት ሰጥቶ በፊት በዚህ በህውከቱ ምክንያት ችግር የገጠማቸውን ሙሉ ለሙሉ አሁን አንሰራርቶ ወደ ስራ እየገቡ ያሉ ሁኔታ ነው ያለው እና በዚህ ደረጃ ደግሞ መንግስት የቅርብ ክትትልና ድጋፍ አድርጎ እነዚህ አንዳንድ የወደሙትን ማበረታቻ በመስጠትና ብድራቸው ሪስኬዙል በማድረግ አንዳንድ ከውጭ የሚያስገባቸውም መሳሪያዎችን የመተኪያ መሳሪያዎችን ከቀረጥ ነጻ እንዲገቡ በማድረግ አሁን በኤል ላርጅ ወደ ሙሉ ስራ የገቡበት ሁኔታ አለና ካለፈው ከነበረውን አንዳንድ ችግሮች ተነስተን ይህንን ችግር እንደገና ሊከሰት በማይችል መልኩ አድረስ እያደረግን ነው እንደምንገኝ ነው መግለጽ እንፈልገው። ከዚህ ጋር ታዲያ በተለይ የኢንሹራንስ አገልግሎት ለመስጠት በእነዚህ በተቃጠሉ የንግድ ድርጅቶች በተለይ በኢንዱስትሪው ያለውን ነው እርስዎ ሊመልሱልኝ የሚችሉት በጣም ረጅም የሆነ ያፈጻጸም ክፍተቶች እንዳሉ ነው ከንግድ ድርጅቶቹ እየሰማን ያለ ነው። ይህን ለማቀላጠፍ በተለይ በኢንቨስትመንት ኮሚሽኑ እንዴት ነው ተቀናጅታችሁ እየሰራችሁ ያላችሁት? እንግዲህ በፌዴራል ደረጃ ግብረ ኃይል ተቋቁሞ የኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ተቋቁሞ ጥናት ተደርጎ ይሄ ጥናት ያው ለመንግስት ቀርቦ መንግስት ላይ ውሳኔ ሰጥቶት ደረጃ ደረጃ እየተፈታ ነው የሚገኛለው። የማጣራት የማጣራ ስራም የራሱ ሂደት የወሰደበት ሁኔታ አለ። ዞሮ ዞሮ ግን እነዚህ ኩባንያዎች ብዙ ሰራተኛ ስለያዙ ወደ ስራ ቶሎ መመለስ ስላለባቸው፣ ወደ ስራ ቶሎ እንዲገቡ የሚያስችል እንቅስቃሴ ተደርጓል። አሁን ሙሉ ለሙሉ መሰጠት ያለበት ካሳም የሆነ አንዳንድ ነገር ተጣርቶ መሰጠት ስላለበት ይሄ በሂደት ያለው ነው። ዋናው ግን ስራ መጀመራቸው እና ወደ ሰራተኛ ወደ ስራ ዶክተር በተረጋጋ መንፈስ መስራት ማስቻሉ ነው እና ይህን በእገዛ ተቋቁሞ በቢያ ሀይል ይህንን ሁኔታ እየመለሰ የሚገኝበት በተለይ በኢንዱስትሪ የግብርና ምርቶችን ማቀነባበር፣ የኢንዱስትሪ ፓርኮችን መገንባት ደፋ ቀናት ትላላችሁ። ምንድን ነው እየታያችሁ ያለው? እንግዲህ ቀጣይ ሀገራችን ወደ ተሻለች ወደ መካከለኛ ገቢ ማድረስ የህዝባችን ኑሮ ማሻሻል የሚሉትን ነገር ተይዞ ርብርብ እየተደረገ ነው ያለው። አሁን ባለው ሀገራችን ብዙ ጸጋዎች አሏት። ለምሳሌ ቡናው በጥሬ እንካለን፣ ሰሊጥ፣ ቁም እንስሳት ወዘተ። ስለዚህ በዚህ በልማቱ ሂደት በተለይ ትራንስፎርሜሽን የምንለው እሴት እየጨመረ ወደ ተሻለ ደረጃ ማድረስ ነው እንግዲህ የስትራቴጂዎች የፖሊሲዎች ዋና ማዕከል ነው። ስለዚህ ይህን ለማድረግ ደግሞ የግድ ፓርኮች፣ የኢንዱስትሪ ፓርኮች በጣም አስፈላጊ ነው ነንም ባለሀብቶች መሰረተ ልማት እንደዚህም አገልግሎቶች በአንድ ቦታ ተሰጥቷቸው ግብአትም አግኝተው ወደ ገበያ ወደ አለም ገበያ ይዘው እንዲዘልቁ ስለሚያስችላቸው የሌሎች ሀገር ተሞክሮ የሚያሳየን ይሄ ነው። ስለዚህ ቀደም ብሎ የተያዙ ፖሊሲዎችና ስትራቴጂዎች አሁን ወደ ዝርዝር ወደ ተግባር እየተለወጡ መሆናቸው ነው እንጂ ይሄ መንግስት ህዝቡን ተጠቃሚ በየደረጃው ተጠቃሚ የማድረግ የሚለውን እንቅስቃሴ የእሱ አካል ነው። ስለዚህ በመጀመሪያውም እድገትና ትራንስፎርሜሽን እቅድ ላይ ቅድም እንደተገለጸው የጀመርናቸው ፓርኮች ልማት በተለያየ ዘርፍ፣ አሁን በጨርቅና በአልባሳት ሰፊ ስራ እድል ጉልበትን በስፋት የሚጠቀሙ ጀመር ነው። አሁን ደግሞ ዋናው የትራንስፎርሜሽኑ እምብርት የሆነው ግብርናን ትራንስፎርም ስናደርግና በግብርና ላይ ጥገኛ የሆነው አብዛኛው ህብረተሰባችን ክፍል ህይወቱን ልትቀይሮ ከሆነ ይህኛው ነው መንገዱ። አሁን የጀመርነው የተቀናጀ አግሮ ኢንዱስትሪ ፓርክ። ስለዚህ ይህን እውን ለማድረግ የያዝነው ነው እንጂ አዲስ አሁን የመጣ ነገር አይደለም። በተለይ ደግሞ አርሶ አደሩ አብዛኛው አርሶ አደር ተጠቃሚ የሚያገርበ አካሄድ መሄድ፣ አርሶ አደሩ ደግሞ ኑሮ ከተሻ ገበያ መሆን ይችላል ማለት ማንኛውም የኢትዮጵያ ፎርዛት ማጠር ሊያሳትፍ የሚችል ሰፊ እድል እንደሆነ እና ውጭም ያሉን ጭምር ገብተው እንዲሰሩ እድል የሚፈጥር መሆኑ ታውቆ በዚህ ውስጥ እንዲሳተፉ ነው። እግረ መንገድ ጥሩ ማቀ አመሰግናለሁኝ ዶክተር መብራቱ። በተሰጠኝ እድል አመሰግናለሁ። በቀጣይም እንደዚሁ አፕዴት እናደርጋለን ማለት ነው። ለምሽቱ ያሉን ዝግጅቶች እነዚሁ ነበሩ። የተከበራችሁ አድማጮች ማጠቃለያ ዜና እናሰማና እንሰናበታለን። ሰሎሞን። በሰብአዊ መብቶች አያያዝ ላይ የአሜሪካ መንግስት ድምፁን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርኔት ተናግረዋል። ከጥቂት ቀናት በፊት ሰሞኑን የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች ዓመታዊ የሰብአዊ መብቶች አያያዝ ሪፖርትም የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ ነው ብለዋል ባርኔት። በኢህአደግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ ያተኩራል የሚል ተስፋ እንዳላቸው የቀድሞው የኢትዮጵያ ፕሬዝደንት ዶክተር ነጋሶ ጊዳዳ ገልጸዋል። በተደራዳሪዎች ፓርቲዎች ብቻ ሊወሰኑ የማይገባቸውና የህዝቡን ይሁንታ ጭምር የሚጠይቁ ጉዳዮች ሊኖሩ እንደሚችሉም ዶክተር ነጋሶ አመልክተዋል። ሶማሊያ ውስጥ ከአምስት ዓመታት በፊት ደርሶ 260 ሺህ ህዝብ የፈጃው አይነት ረሃብ እንዳይ ከሰት በአፋጣኝ 825 ሚሊዮን ዶላር እንደሚያስፈልግ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አሳስበዋል። ፕሬዚደንት ሳልቫኪር ሀገሪቱን እያወደሙ ነው፣ ከስልጣን መባረር አለባቸው ሲሉ ያፈነገጡት የቀድሞ ጄኔራል እና የጠቅላይ የጦር ኃይሎች ኤታ ማዦር ሹም ቶማስ ሲሪሎስ ዋካ ተናግረዋል። የሀገሪቱ የመከላከያ ሚኒስትር ግን እርምጃቸውን ጥቂት ሰዎች ሲሉ አጣጥለውታል። ከአዲሱ የዩናይትድ ስቴትስ የጉዞ እገዳ ዝርዝር የተፋቀችው የኢራቅ መሪዎች አዲሱን የእገዳ ትዕዛዝ ሲያሞካሹ አሁንም ዝርዝር ውስጥ የቀረችው የሱዳን መሪዎች ግን ትዕዛዙን አውግዘውታል። ሪፐብሊካን ፓርቲው ዛሬ በይፋ ያሳወቀው የሀገሪቱ የጤና አገልግሎት ዋስትና ሕግ ረቂቅ እጅግ ድንቅ ነው ሲሉ ፕሬዚዳንት ዶናልድ ትራምፕ አሞካሽተውታል። የኦባማን ሕግ ይተካል የተባለው ይህ ረቂቅ በሕግ በተወካዮች ምክር ቤት ውስጥ የሚደርሰው እጣ ፈንታ ምን እንደሆነ አይታወቅም። ይሄው ነበር ማጠቃለያው። ክቡራትና ክቡራን አድማጮቻችን ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራሙን የመራችሁ ብርሃን ኃይሉ ነች። ኦድሬስ ሬጅስ ቴክኒሻኑ ነበር። በምሽቱ ፕሮግራም ዋና አዘጋጅ ሶሎሞን ክፍሌና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና ቆንጅ ታየነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ ነገ እንገናኛለን በተለመደው